ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁት። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ ባጃጇ እንደ ሎንችኗ ሙሉ ነው። መስታወት አድርገውም እዚህ ከጎኔ ቁጭ ብላለች ሰላም፣ እንደምናመሻችሁ። የዛሬው ፕሮግራማችን ትኩረት የሚሆነው ኢትዮ ጃዝ ይሆናል። አሁን የኢትዮጵያ ሙዚቃ ከሀገር ባለፈ ለውጭ አድማጭ ተወዳጅነቱ ምን ያህል ነው? ኢትዮ ጃዝ ማለትስ ምን ማለት ነው? የሙዚቃ ባለሙያዎቹን አግኝተን አነጋግረናል። ኢትዮ ጃዝ እንዳልኩሽ ዛሬ ሃምሳ ሦስት ሃምሳ አራት ዓመት በፊት እነዚህን አምስቱ ድምፅና አስራ ሁለቱን ድምፅ በመደባለቅ ማለት ነው። ኢትዮ ጃዝ ሙላቱ አስታጥቄ ስለ ኢትዮ ጃዝ ሙዚቃ አፈጣጠርና አጨዋወት በአጭሩ ገልጾልናል። የኢትዮጵያ ሙዚቃ ስንል ሁሉ ሙዚቃ ወደ ኢትዮጃዝ እንዲለወጥ ወይም ኢትዮጃዝ ብቻ ነው ዋናው ሙዚቃ እንዲባል መሆን የለበትም። ምክንያቱም ኢትዮ ጃዝ ከኢትዮጵያ ከሚወጡ ሙዚቃዎች መሀል አንዱ ብቻ ነው የሚችለው። ብዙ አይነት ሙዚቃ ሊኖር ይችላል። በአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት የሙዚቃ መምህርና ቤዝ ጊታር ተጫዋች ነው። ሄኖክ ተመስገን ይባላል። ሞክሼ ሰላም። በኢትዮጵያ በተለያዩ መድረኮች ላይ ኢትዮ ጃዝ የሙዚቃ ስልትን በመጫወት ይታወቃል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ ውድ አድማጮቻችን፣ ለዕለቱ የተመረጡትን ዜናዎች የማሰማችሁ ጽዮን ግርማ ነኝ። የመላው ኢትዮጵያ አንድነት ድርጅት ሰሞኑን በኦሮሚያ ውስጥ በሚገኙ ከፍተኛ ትምህርት ተቋማት የሚደረጉ ሰላማዊ ሰልፎችን ለማስቆም መንግስት ወስዶታል ያለውን የኃይል እርምጃ አወገዘ። በሱዳንና በኢትዮጵያ መካከል እንደሚካሄድ የተገለጸውን የድንበር መካለልም ተቃውሟል። በጎንደር ማረሚያ ቤት ቃጠሎ ሳቢያ በህይወት ላይ በደረሰው አደጋም መንግስት ተጠያቂ እንደሆነ ገልጿል። አድማጮች ዚህን ዘገባ ዝርዝር ከምሽቱ ሦስት ሰዓት ላይ እናቀርባለን። በሌላ ዜና እንደ አውሮፓውያን አቆጣጠር በሺ ዘጠኝ መቶ ዘጠና አራት ዓመተ ምህረት በሩዋንዳ በተደረገው አስከፊ ጭፍጨፋ ወቅት ሀያ ሺህ ለሚሆኑ ቱትሲዎች በአሰቃቂ ሁኔታ መገደል ዋነኛ ተጠያቂ እንደሆነ የሚነገረው የሀምሳ ዓመቱ የቀድሞ የአገሪቱ ከንቲባ ላዲስላስ ናጋታዎ በኮንጎ በቁጥጥር ስር ውሏል። ላዲስላስ በዘር ማጥፋትና በሰብአዊ ፍጡር ላይ ከፍተኛ ወንጀል መፈጸም ክስ ቀርቦበት ለረጅም ጊዜ ሲፈለግ ነበር። ዩናይትድ ስቴትስ ላዲስላስ ያለበትን ለጠቆመ የአምስት ሚሊዮን ዶላር ሽልማት እንደምትሰጥ ቃል ገብታ ነበር። ዛሬ የዓለም አቀፍ የሰብአዊ መብት ቀን ነው። ይህን ቀን በማስመልከትም መግለጫ የሰጡት የተባበሩት መንግስታት ድርጅት ባለስልጣን በአለም ላይ ነጻነትን ፍትህንና ሰላምን ለማስፈን በርካታ ችግሮችን መቅረፍ እንደሚያስፈልግ ተናግረዋል። እንደ አውሮፓውያን አቆጣጠር በሺ ዘጠኝ መቶ አርባ ስምንት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያዘጋጀውን የዓለም አቀፍ የሰብአዊ መብት ሰነድ መሰረት በማድረግ ለዚህ በመታሰቢያነት የሚከበረው ይሆል። ይኸው በዓለም በዛሬ ዕለት እየተከበረ ሲሆን የመንግስታቱ ድርጅት ኮሚሽነር ዘይድ ራዲ በእርግጥ በርካታ ጋሬጣዎች ቢኖሩም በዓለም ላይ በሰላም የተመሰረተ ነጻነትን፣ እንዲሁም የተረጋገጡ ደህንነትና ልማት ለሁሉም ሰው ሊከበር እንደሚገባ ተናግረዋል። ዩናይትድ ስቴትስና የሩሲያ ዲፕሎማቶች በሶሪያ ጉዳይ ለመምከር አርብ ዕለት በጄኔቫ ለመገናኘት ቀጠሮ ይዘዋል። በሌላ ዜና አንዳንድ የዩናይትድ ስቴትስ ባለስልጣናት ሩሲያ በሶሪያ ላይ ከምታካሄደው የአየር ጥቃቶች መካከል ሰላሳ በመቶ የሚሆኑት ብቻ በእስላማዊ መንግስት ነኝ ባዩ አማጺ ቡድን የሚያነጣጥር እንደሆነ በመግለጽ ነቀፋ አሰምተዋል። የፈረንሳይ ባለስልጣናት ባለፈው ህዳር አስራ ሶስት ቀን ፓሪስ በሚገኘው ባታክሎን በተባለ የሙዚቃ ዝግጅት ማሳያ አዳራሽ ውስጥ ጥቃት ካደረሱትና ከተገደሉት ሽብርተኞች መካከል የሶስተኛውን ማንነት ማወቃቸውን ይፋ አድርጓል። አጥቂው ከምስራቅ ፈረንሳይ ስታንስበርግ መሆኑን ዛሬ የገለጹት ባለስልጣን ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2013 ዓ.ም ተምረት ከአንድ የወጣቶች ቡድን ጋር ሶሪያ ሳይሄድ እንዳልቀረም አመልክተዋል። አድማጮች ለዕለቱ የያዝነው ዜና በዚሁ አበቃ። ሰላም አምሹ። የጋቢና ጉዞአችን ይቀጥላል። ሄኖክ ሰማእግዜር እና መስታወት አድራጋውንን አብረን ከአድማስ እንሻገር እንላችኋለን። ሙዚቃ ቋንቋ ነው ሲባል እኛም ስንሰማ ኖረናል። መቼም ያለ ጥርጥር አዎን፣ እውነት ነው። ሙዚቃ ንግግር ነው፣ ባህል ነው፣ ማንነትን መግለጫ ማስተዋወቂያ ወዘተ ነው እኔ ማለት እንዲህ ነኝ የምንልበት መታያ ገጻችን ምስላችን ነው። ሙዚቃ ከሰው ልጅ ስሜት ጋር የተያያዘ በመሆኑ ከማጀቢያ ድምፁ፣ ዜማው፣ ግጥሙ፣ የሙዚቃ ምቱ፣ በጋራ የሚቀመጡት የሙዚቃ መሳሪያዎች ህብረት፣ በአጠቃላይ የሰው ልጅ ባህሪን በቀላሉ የመግዛት አቅሙ ከፍተኛ ነው። ሙዚቃ ማንነትን ይቀርጻል፣ ሀገርን ይገነባል፣ ፍቅርን ይሰብካል። በሙዚቃ ስሜትን ለማጋባት ቃልን ለማሳመን ቀላል ነው። ዛሬ እንደ መንደርደሪያ ሙዚቃ ስላለው ኃይል ትንሽ እናውራ ብለን ነው እንጂ ከሙዚቃ ባይወጣም ስለ ጃዝ በተለይ ደግሞ ስለኛው ኢትዮ ጃዝ ላይ ነው ቆይታችን የሚሆነው። ጃዝ የተፈጠረው ወይም የተወለደው በዩናይትድ ስቴትስ ነው። የጥቁር አፍሪካን አሜሪካውያኑ መለያ የሆነው የጃዝ ሙዚቃ በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ የተፈጠረ የሙዚቃ ስልት ነው። በስፋት የሚታወቁት የምዕራባውያኑ የሙዚቃ ስልቶች ክላሲካል ወይም ረቂቅ ሙዚቃ፣ ብሉዝ፣ ጃዝ፣ ካንትሪ፣ ሮክ፣ ፎክ፣ ሂፖፕ እና አሬንድቢ ዋና ዋናዎቹ ተብለው የሚጠቀሱት ናቸው። የጃዝ ሙዚቃን ጆሮ ገብና ልዩ ያደረገው ከተደረሰው ሙዚቃ በተጨማሪ ለሙዚቃ ተጫዋቹ ነፃነት መስጠቱ ነው። በአድማጩም በሙዚቀኛውም ዘንድ ተወዳጅ እንዲሆን ያደረገው ደግሞ በጋራ ከመጫወቱ በተጨማሪ በተናጥል የአንድን ሙዚቀኛ ችሎታና ስሜት የሚንጸባረቅበት በመሆኑ ነው። እንዘርዝረው ከተባለ ሰፊ ጊዜ የሚወስድ ነው። ዛሬ ግን ስለ ኢትዮ ጃዝ እናውራ። መስታወት ኢትዮ ጃዝ የተፈጠረው በ1950ዎቹ በሙላቱ አስታጥቄ እንደሆነ ነው ብዙዎች የሚስማሙት። አንቺም ተስማምተሽበታል። እውነት ነው። ሙላቱ አስታጥቄ የተወለደው ጅማ ነው። ረቂቅ ሙዚቃን ለማጥናት ወደ ብሪታንያ ትሪኒቲ ኮሌጅ በተጓዘበት ጊዜ ከብሪታንያ ታዋቂ ሙዚቀኞች ጋር አብሮ የመስራት እድሉን አግኝቶ ነበር። የራሱ መለያ የሆነውን ኢትዮጵያዊ ዜማዎችን ከጃዝ የሙዚቃ ስልትና ከምዕራባውያኑ የሙዚቃ ምትጋር በመደባለቅ በ1950 ዎቹ ከሀገር በዘለለ በዓለም አቀፍ ደረጃ የኢትዮጵያን ሙዚቃ ለማስተዋወቅ ችሏል። መስታወት አረጋው ከዚህ ታላቅ የሙዚቃ ሰው ጋር ቆይታ አድርጋለች። አቤት ታድላ ኢትዮ ጃዝ ባህልና ህይወትን አስመልክቶ ተነጋግረዋል። የዘመኑ ብቸኛ የጃዝ ኮሌጅ በነበረው የቦስተኑ በርክሌ ኮሌጅ ብቸኛው አፍሪካዊ ተማሪ የነበረው ሙላቱ አስታጥቄ በአብዛኛው በአምስት ድምጾች ላይ የተመሰረተውን የኢትዮጵያን ሙዚቃ በምዕራባውያኑ አስራ ሁለት ድምጽ ላይ በተመሰረተው የሙዚቃ ድምጾች ህብርና ዘመናዊ የሙዚቃ መሳሪያዎችን በመጠቀም አዲስ የሙዚቃ ስልትን የፈጠረ በመሆኑ የኢትዮ ጃዝ አባት የሚል መጠሪያ ተሰጥቶታል። አዎ፣ ለምሳሌ የኢትዮጵያ ቅንጅቶች አራት የተለያዩ ቅኝቶች ይኖሩናል። አምስት ድምፅ ላይ ተመስጥተው ነው ሙዚቃውን የደረሰው የሚቀናበሉ የሚሄደው ማለት ነው። ይህ እንግዲህ ኢትዮ ጃዝ ዳርኩርሽ ዛሬ ሀምሳ ሶስት ሀምሳ አራት ዓመት በፊት እነዚህን አምስት ድምፅና አስራ ሁለቱን ድምፅ በመደባለቅ ማለት ነው። ኢትዮ ጃዝ አስራ ሁለቱ ድምፅ ያለው ቅኝቶች የአውሮፓን ቅኝቶች ትንሽ ጠንካራ መከባር ስለሚሆን ከኛ ጋር ሲደባለቅ በጥናት በምርምር ሁለቱን ለማዋሀር ካልተደረገ በስተቀር ለሚያዳምጠው ሰው ያ የእኛ ቅንጅትን ኦልሞስት ሊደመስሰው ስለሚችል እና ራሱ ካሬክተሩ ቢዩቲው በቀላሉ ሉዝ አድርጎት ወደ የማይሆን ነገር ላይ ሊሄድ ይችላል። እንዳልኩች ነበር ክሬም ተመርምሮ፣ አንድ አይነት ሰረግ፣ አንድ አይነት መንገድ አቅጣጫ ይዘው እየሄደ የሙዚቃ ስልት በመሆኑ ይህንን ሬኮግኒሽን ማግኘት ተችሏል። በአጠቃላይ የጃዝ ባህሪ በኢምፕሮቫይዜሽን ወይም ያልተጠና የሙዚቃ ፈጠራ ችሎታ ላይ የተመሰረተ ነው። በአንድ የሙዚቃ ዜማ ላይ እንደ ሙዚቀኛው የሙዚቃ አገላለጽ ዜማውን የመጫወት ነጻነትም አለው። ኢትዮ ጃዝም በዚህ ላይ የተመሰረተ ነው። በመድረክ እንዳሻው ሲታዘዝ ዜማው ታዲያ ቀዳሚ ሀሳቡን ወይንም በዚህ ምሳሌ ኢትዮጵያዊነቱን እንዴት ይጠብቃል? ሙዚቃ ለራሴ የምትየዋለ ሙዚቃ አቀናባሪ የምትየዋለ አይደለም። እነዚያ ሙዚቀኞች መጥተው የተሰጣቸውን ነው የሚሰሩት እንጂ እነሱ ፈጥረው የሚሰሩት ነገር አለ። አንቺ በምትፈልገው አካሄድ ይሄ ነው ከአሁን ልዩሉት። አሁን ኢትዮ ጃያዝ ደንሳ ይሰራል፣ አሜሪካን ይሰራል፣ ጣሊያን ይሰራል፣ የትም ይሰራል። አይደለም አሁን ኢምፕሮቫይዜሽን ማለት ያንን ከለሩን ሳይለቅና ቢዩቲን ይዞ በዛ ላይ ነው እነሱ የሚሰሩት እንጂ በምንድን ላይ ኮርዳል ፕሮግሬሽኑ ካልተሰጣቸው ምን ላይ ነው ሶሎ የሚያደርጉት? አምስቱ ልብስ አብሾ ከተሰጣቸው ኮርዱ ውጭ አንዳንድ ሙዚቀኛ እንደፈለገ ይሰራል። አሁን ከኔ ጋር የሚሰሩት ዩሮፕ ውስጥ እንግዲህ አገር ያሉ ቶፕ ጃዝ ሚዚሽኖች ናቸው የኔ ባንድ ማለት ነው። ነገር ግን አራት ዓመት አብሮ ነው የሰራ ነው እንዴት እንደሚሰሩ እንዴት እንደሚሄዱ እንዴት እንደሚያደርጉ ወደ ሌላ ድምፅና የሌላ ህይወትን እንዳያመጡ እሱን ተከታት እየጠብቄ የኢትዮ ጃዝ ቢዩቲ እንዳለ ይዘው እንዲሄዱ ነው የምናደርገው። ሙላቱ አስታጥቄ ለሙዚቃ ስራዎቹ ክብርና በባህል ላይ ላደረገው ታላቅ አስተዋጽኦ እንደ አውሮፓውያኑ አቆጣጠር በ2012 የክብር ዶክተርነት ማዕረግን ከበርክሌ ዩኒቨርሲቲ አግኝቷል። የኢትዮጵያ ብሔር ብሔረሰብ ሙዚቃን ብንመረምር ለምዕራባውያኑ ሙዚቃ የበኩሉን ታላቅ አስተዋጽኦ አድርጓል። የኢትዮጵያ ሙዚቃ የበለጠ ምርምርና ጥናት ተደርጎበት ለዓለም በስፋት መተዋወቅ አለበት ይላል። ያሸ ብሔሮችን ብትወስያቸው ከአምስቱ ድምፅ ካልፈው አስራ ሁለቱን ድምፅ የሚሰሩ ብሔሮች ናቸው። በተለያየ ባምቡ ቆርጦ ማለት ነው። ሳይንቲስት ሲሆኑ የጃዝ ሙዚቀኞች ናቸው ማለት ነው። ግን አሁን እንደነ ቻሊ ፓርከር፣ እንደነ ኮልትሬን፣ እንደነ ማይልስ እና እነዚህን የመሳሰሉ ታላላቅ ጃዝ ሲዎች ሰዎች ብታነሻቸው በተለይ ኢምፕሮቫይዝ የሚያድሩበት ሰዓት ሁለት ዲሚኒሽ ስኪሎች አሉ የሚጠቀሙባቸው ማለት ነው። የደራሽ ብሔር ደግሞ አንዱን ዲሚኒሽ ይሰራዋል እና እንግዲህ የነበረው ጥያቄ ደግሞ እነሱ ነበሩ በፊት ወይስ እነ ቻሊ ፓርክን ነበሩ ወይስ እነ ዲቢሽ ነበሩ ነበር፣ አንዱ ትልቁ ጥያቄ ማለት ነው። ስለዚህ ኢትዮጵያ ለጃዝ ሙዚቃ እድገት ኮንትሪቢት ያደረገችው ሪትሙን ብቻ ምና ሳይሆን ፎር ደ ሳይንስ ኦፍ ጃዝ ኮንትሪቢት አድርገናል ማለት ነው ትሩ እነዚህ ብሔሮች ማለት ነው። ኢትዮ ጃዝ በሀገር ውስጥ ያለው አቀባበል ምን ይመስላል? ምን ያህል ይህን ሙዚቃ የኢትዮጵያ አድማጭስ ተረድቶታል? ያለው ስትገድ ታውቂው እንደሆነ አፍሪካን ጃዝ ፊልድ የሚል ኢንሰር ፖይንት ዋን ላይ ጃዝ ምን እንደሆነ ኢትዮ ጃዝ ምን እንደሆነ የዓለም ሙዚቃ የሀገራችን ሙዚቃዎችን ሁሉ በትንተና የሚዘጋጅ ፕሮግራም ነበር። ሰባት ዓመት ያህል ማለት ነው። ለጃዝ አፍቃሪዎች ብዙ መንገድ ከፍተዋል፣ ብዙ ሰዎችን ፈጥሯል ያ ፕሮግራም አሁን ከድሮ ጃዝ የሙዚቃ አፍቃሪ እና አድማጮቹ በጣም በዝተዋል ነው ብዙ ወጣቶች ጊዜ ያዳምጣሉ። ስላም እውነት ሜድል ኤጅም ላይ ያሉ ጃዝ ሙዚቃ ማዳመጥ መውደድ ጀምረዋል። ኢትዮ ጃዝም ከበፊቱ ጥሩ ተደማጭነት አለው። የኢትዮ ጃዝ የሙዚቃ ስልት የኢትዮጵያ መለያ ነው። ከዓለም አድማጭ ጋር የሚያግባባን አንዱ ቋንቋችንም ሆኗል። ወጣት ኢትዮጵያዊ ሙዚቀኞች በዚሁ የሙዚቃ ስልት ላይ በብዛት እየተሳተፉ ሙዚቃን እየሰሩ እያስደመጡን ነው። የኢትዮ ጃዝ አባት ሙላቱ አስታጥቄ የተጓዘበት መንገድ ረጅም ነው። ለተተኪ ትውልድ ታላቅ ምሳሌነቱን ያስመሰከረ ሙዚቀኛም ነው። መልካሙን ሁሉ እየተመኘን በሌላ ጊዜ በሰፊው እንግዳችን አድርገን የሕይወት ተሞክረውን እንዲያካፍለን እንጋብዘዋለን። ግሩም ዜማ ከጋቢና ቪኦኤ። እኔ የምለው መስታወት፣ ለነገሩ ብጠየቅ እራሱ ጃዝ ሙዚቃ ላይ የሚጫወቷቸውን የሙዚቃ መሳሪያዎች አስመልክቷል ቸሎን አውቃለሁ? ትልቁ ይሄ ድም ድም የሚለው አይደለም እሱ? ደብል ቤዝ ይባላል። ኒው ኦርሊንስን በሄድኩ ጊዜ የጃዝ ከተማ ነች፣ የሙዚቃ መሳሪያቸውን ይዘው በየመንገዱ እንደዚህ ሲጫወቱ እንመለከታለን። ለምንድን ነው ሙዚቀኞች እሱን የሚያደርጉት? እንደሚመስለኝ ምክንያቱ እንደየሙዚቀኛው ይለያያል። አንዳንዶቹ ገንዘብ ለማግኘት እደጅ ወጥተው ሙዚቃ ይጫወታሉ። የዚህ ሀገርም ሰው ባህሉ ነውና ይሰጣል ገንዘብ። አንዳንዶቹ ደግሞ የሚጫወቱት ትልልቅ መድረክ ላይ ከመጫወታቸው በፊት በእንደ እነዚህ አይነት ቦታዎች ሄደው ልምምድ ማድረጊያ ነው ነው የሚወስዱት። ስለዚህ እኔ እና አንቺም እንግዲህ ማሲንቆና ክራራችንን ይዘን አደባባይ እንውጣ እንዴ! ገንዘብ ስለሚገኝበት መሰለኝ ደጅ ወጥተ መጫወትን። የሀገር ፍቅር በልጦብኝ ነው እባክሽ። ለነገሩ ገንዘብ ስ ማን ይጠላል? ሁለቱንም የማይወድ ሰው የለም። አደባባይ ወጥተው የምናያቸው ዚህ ሀገር ሙዚቀኞች ሁለታቸው የት እያለ ያለኝ ነው አንተ የነ እነሱን ያህል ችሎታ ሊኖርህ ይገባል። ደጃችን ለመቻወት ቢሆን እስ የእኛን ክራርና ማሲንቆ ጨዋታ ሰምተው የሚያውቁ ናቸው። ታድያ እንደሱ ማለት ለእኔ ይከብደኛል። ሄኖ ቅድሜ ለኢንተርኔት እዛው እያዩ ስለ ክራርና ማሲንቆ አይደለም ስለ ታሪካችን በርብረው አውቀውህ የምትጫወተውን ሰዓት ጨርስ፣ የቆምክበት ጥለውህ ነው የሚሄዱት። ይቅርብ፣ አርፈህ ተቀመጥ እዚሁ ስቱዲዮ፣ ንቅንቅ የለም ነው የምትል። ይልቅ ሄኖክ ሄኖክ ተመስገን ሞክሼ፣ ስለ ኢትዮ ጃዝ እና ስላለው አድማጭ ትንሽ ይነግረናል፣ ይጠቅመ ይሆናል። ደብተርና ወረቀት ይዤ ጭብያለሁ፣ ዜማም እሰማለሁ። ተመስገነን የማውቀው በአዲስ አበባ ዩኒቨርሲቲ የያሬድ ሙዚቃ ትምህርት ቤት ስማር አስተማሪው ሆኖ ነው። ተማሪዎቹ ሁሉ በጉጉት ነበር የሱን ትምህርት ሰዓት የምንጠብቀው። እንደሚታወቀው የያሬድ ሙዚቃ ትምህርት ቤት የረቂቅ ሙዚቃ ትምህርትን ብቻ ነው የሚሰጠው። የሀገርኛ ሙዚቃ ለመጫወት ክልክል ነበር። ለምን ብትሉ ረቂቅ ሙዚቃን አሳምሮ ማወቅ ሌሎች የሙዚቃ ስልቶችን ለመጫወት መሰረት በመሆኑ ነው። ታዲያ ሄኖክ የሚያስተምረው ትምህርት ኢትዮጵያዊ ሙዚቃን ከተማር ነው የረቂቅ የሙዚቃ ሕግ ጋር እንዴት ማጣጣም እንደምንችል ነበር። ጃዝ የሙዚቃ ስልት ባጭሩ ምን ይመስላል? ሄኖክ ተመስገን እንዲህ ያስረዳናል። ጃዝ የሚለው ሙዚቃ የመጣው መጀመሪያ አፍሪካኖች ከዚህ በባርነት ወደ አሜሪካ በመጡ ጊዜ የሀገራቸውን የአፍሪካን ሙዚቃን የአፍሪካን ሪዝሞች ይዘው በየእርሻ እና በየፕላንቴሽኑ ነጮቹ በመጥፎ ሁኔታ ሲያሰሯቸው እዛ ብሶታቸውን ለመግለጽ በኋላ ብሉስ የሚባለውን ሙዚቃ መጫወት ጀምሩ። ብሉስ የሚለውን ሙዚቃ መጫወት ጀምሩ። ደግሞ ከብሉስ ደግሞ ወደ ጃዝ ኒው ኦርሊየንስ ዲክሲላንድ፣ ቢቦፕ፣ የመጀመሪያ ስዊንግ ኤራ፣ ከዛ ቢቦፕ፣ ከዛ ፖስት ቢቦፕ እንደዚህ ያለ የጃዝ አይነቶች በሙሉ የተወለዱ መጡ። ከጊዜ በኋላ በአፍሪካን አሜሪካን የተጀመረው እነሱ ደግሞ የኤሮፒያኖችን ሀርመኒና የአፍሪካን ሪትሞችና ሌሎች ነገሮች አዋቅረው ዩኒክ የሆነ አሜሪካን ሀገር ብቻ የተጀመረ ሙዚቃ ነው። ከአንድ ሁለት በጣም ጃዝ ላይ ኢምፖርታንት የሆነ ጠባይ ምንድን ነው? አንደኛው ስዊንግ የሚባለው አጫዋት ነው ሙዚቃ አጫዋቱ ስልት የሪዝሟ አጫወት ስዊንግ የሚለው ስፔሻሊ ለጃዝ የተለየ ነው። በጣም ቴክኒካል መሆን አልፈልግም ግን የጃዝ አጫወት ነው እሱ። ከዛ ሌላ ደግሞ ጃዝን ከሌላ ሙዚቃ የሚለየው ጊዜ ኢምፕሮቫይዜሽን የምንለው ወይም በዛች ቅጽበት ውስጥ ፈጥሮ መጫወትን የሚያበረታታ ሙዚቃ ነው። በዛ ምክንያት ኢምፕሮቫይዜሽን ለጃዝ በጣም ዋናው መለያ ነው። ስዊንግ አይነት አጫወት ደግሞ የጃዝ ሌላ መለያ ነው። እነዚህ ሁለቱ ጃዝን በአጭሩ ወይም በጣም በትንሹ ዲፋይን የሚያደርጉት ቃላቶች ናቸው። ኢትዮ ጃዝ የሚለው ጋር ስንመጣ የኢትዮጵያን ሙዚቃ የኢትዮጵያን ስኪሎች ለምሳሌ አራት ቤዚክ የሆኑ ስኬሎች አሉን እነ ባቲ እነ ትዝታ እናንቸው እየመሳሰሉ ሰው እነሱን እነሱን ይዘው ደግሞ ሪድሞችም አሉን ለምሳሌ የጉራግኛ፣ የአማርኛ፣ የኦሮምኛ እንደዚህ አይነት ሪድሞች አሉ። እነሱን ይዘው የኢትዮጵያን ስኬሎች ይዘው ፔንታቶኒክ ከምንለው አምስት ኖቶች ላይ የተመሰረተ ሙዚቃ ነው። ከጃዝ ደግሞ የጃዝን አጫዋወት እና ሀርመኒ የጃዝ ሀርመኒ ማለት ወይም ህብር የመሳሪያ የኮርዶች ኖቶች አንድ ላይ ዋናው የጃዝ ምን ላይ የሆነውን የፈጠራ ኢምፕሮቫይዜሽን የምንለውን ይዘው ከእነዚህ ከኢትዮጵያን ስኬሎች ጋር አንድ ላይ አዋህዶ መጫወት ደግሞ ኢትዮ ጃዝ የሚለው ሙዚቃ ስም እንድሰተው ያሰኘናል ማለት ነው። በኢትዮጵያ የሚገኙ ሙዚቀኞች አሁን ያላቸው የችሎታ እድገት ምን ይመስላል? ለዚህ የሙዚቃ ስልት ያለው አድማጭስ ምን ያህል ነው? እኔ መጀመር የመጣው ጊዜ ኮፊ ሀውስ የምትባል ቦታ ብዙ አመት የቆየች አንድ አርባ አመት ሀሙስ ሀሙስ ጀምሮ ሁሉ ሙዚቃኞች ከውጭ ይመጡትም እዚህ ያሉትም ሀሙስ ሀሙስ የተገናኙ ጃም ያደርጉ ነበር። የጃዝ ሙዚቃ እሱ ትልቅ አስተዋጽኦ አለው ለጃዝ ሙዚቃ ፍላጎት። ከዛ ደግሞ ትምህርት ቤቶች የተከፈቱ ያሬድ ያው ብዙ አመት ቆይቷል። ከሱ ከያሬድ ሌላ ደግሞ መካኒሳ ሲባረስ የተከፈተ በኋላም ጃዝ አንባይኛ ትምህርት የተከፈተ እነዚህ ደግሞ ብዙ ተማሪዎችን የጃዝ ሙዚቃ ትምህርትን የሰጠ የኢትዮጵያ ሙዚቃ ከጃዝ ጋር እያካተት እንዲጫወቱ በማድረግ ብዙ ወጣት ሙዚቀኞች በየቦታ ግሩፖችን ፎርም እያደረጉ መጫወት ጀመሩ፣ ኢትዮ ጃዝ እያሉ እኛም የራሳችን ግሩፖች አድርገን ነባር ሙዚቀኞችም ከኛ ከኛ በታች ያሉትም አንድ ላይ ሆነ። አሁን ብዙ ባንዶች አሉ። በአሁኑ ጊዜ ኢትዮ ጃዝ የሚባለው ሙዚቃ የሚጫወቱ ሰው ደግሞ ከድሮ ከመጣበት ጊዜ ጀምሮ እስካሁን እንዲያውም እየበለጠ ነው የመጣ ነው። አሁን እንኳን በትንሹን ላይ በነገሽ አምስት ቀን ኦልሞስት ጫውታለ ሁሉም ኢትዮ ጃዝ ነው የሚጫወተው ልዩ ልዩ ባንድ። ይሄ የሚያሳየው የሰውን ኢትዮ ጃዝ ሙዚቃ እንደት ይወደደ እንደመጣ የሚያሳየው። ኦዲየንሱ ደግሞ ከወጣት እስከ ትልቅ እስከ ኢትዮጵያን ጀምሮ እስከ ኤክስፐርቶች እና የውጭ ሀገር ፎሬነሮች ጨምሮ ያካተተ ነው። በየቦታው በየክለቡ ስንጫወት ከኢትዮጵያ ውጭ ዩሮፕ ውስጥ እና አሜሪካን ውስጥ ከሀያ በላይ የሚሆኑ ኢትዮጵያ ሙዚቃ የሚጫወቱ የውጭ ሀገር ባንዶች አሉ። ፈረንጆች ሆነው የኢትዮጵያ ሙዚቃ የኢትዮ ጃዝ የሚጫወቱ ይሁሉ የሚያሳየው በአሁኑ ጊዜ ነው ሙዚቃ በሀገራችን ብቻ ሳይሆን በዓለም ላይ ጠቅላላ ትልቅ ቦታ እያገኘ እንደመጣ የሚያሳይና በጣም ጥሩ ጊዜ የሆነ ይመስለኛል። የኢትዮ ጃዝ በአሁኑ ጊዜ የኢትዮጵያ የባህል ሙዚቃዎች ከውጭ የሙዚቃ ስልት ጋር መቀየጡ ከሀገር ባለፈ ለዓለም ተወዳጅነትን አስገኝቷል። እንዲህ ያሉ ስልት ያላቸው ሙዚቃዎች መብዛት ጋር በተያያዘ ኢትዮጵያዊነቱን የሙዚቃውን እውነተኛ ቀለም አይቀይርም። ጃዝ ከኢትዮጵያ ከሚወጡ ሙዚቃዎች መሀል አንዱ ብቻ ነው ሆኑ ይችላል። ብዙ አይነት ሙዚቃ ሆኑ ይችላል። በባህል መሳሪያዎች የባህል ሙዚቃዎችን የልዩ ልዩ ብሔረሰቦችን ሙዚቃ በጣም አስፈላጊ ነው። መቸም መቅረት የለበትም። እሱ ዋናው መለያችን ነው። እሱ እንዳለ ነው። ከዛ ደግሞ አሁን ሁላችሁ እንደምናውቀው ደግሞ ወጣት ድምፃውያን ደግሞ ኢትዮጵያኖች ከሬጌም ከሌላ ምሳይ ፖፕ እንለውንም ስታይል እነሱንም የፖፕ ስታይል አሬን ቢ ስታይልም የደባለቁ ኢቨን ቴዲ አፍሮ ሬጌም አይነት ስታይል የተጀመሩ ነዘሪቱ እንደ አር ኤን ቢ ስታይል የጨመሩ እና ቤቲጂ አረዲ ዘፋኝ ብዙ አሉ። ሁሉን አይነት ስታይል ከኢትዮጵያ ሙዚቃ ጋር የተበላለቁ ኤክስፐሪመንት ያደርጋሉ። እሱ ደግሞ ሞደርን እና ኢትዮጵያን ፖፕ ሚዚክ ምንድን ነው ይሆናል። አሁን በጣም ተወዳጅነት ያለው እሱም ይሄደ ነው። ከዛ ሌላ ደግሞ በኢንስትሩመንታል ቨርዥን ከመጣን በሙዚቃ መሳሪያ ብቻ ኢንስትሩመንታል የሚሰሩ አሉ። ቲፒካል የኢትዮጵያ አይነት አጫወት ከዛ ደግሞ አሁን ያልነው ኢትዮ ጃዝ ደግሞ ያልነው የጃዝ አይነት ኢንፍሉዌንስ ያለውን ከኢትዮጵያ ሙዚቃ ጋር እነዚህ ሁሉ ልዩ ልዩ ዘርፎች ናቸው። ሁሉም አንድ ላይ ማድረግ የሚችሉ ናቸው። ኢትዮጵያስ ከእነዚህ መሀል ከብዙዎቹ መሀል አንዱ ነው። ሁሉም ጎን ለጎን እንደ ልዩ ልዩ ቀለም እንዳላቸው አበቦች አንድ ላይ አብረው ማድረግ ይችላሉ። ከኒውቶን ይመስለኛል የአሜሪካን ትልቅ ኮምፖዘር እንዳለው መጥፎ ና ጥሩ ሙዚቃ ነው እንጂ ምንለው ሌላ ካተጎሪ ኖር አይችልም። ስለዚህ እሱም ራሱ እንደ አድማጩ ነው የሚለየው። መጥፎ ና ጥሩ ሙዚቃ ስንለም አንድ ሰው ጥሩ የሆነው አንዱ መጥፎ ሊሆን ይችላል። ግን ለማንኛውም ሙዚቃ መለያየት አለበት ብያለም ነ ፐርሶናሊ የሁሉ ሀገር ሙዚቃ በዓለም ላይ ከየት ከየት ሀገር የመጣ ሙዚቃ ኢንፍሉዌንስ ጥሩ ኢንፍሉዌንስ አንድ ሰው ወጥቶ ከራሱ ሀገር ከወይም ከሌላ ሀገር ጋር ቀያይጦ እንደ ፈለገው ኤክስፐሪመንት አድርገው ለጆሮ ጥሩ የሆነ ዜማና ጥሩ ስልት ሰው ልብ የሚነካ ሙዚቃ እስከሰራ ድረስ ወይ እራስን ባህል እንዳለ ጠብቆ፣ ከዛ ውጪ ደግሞ ኤክስፐሪመንት ማድረግ ለሙዚቃ እድገት ለማንም ሀገር ይጠቅማል እያስባለ ኔ ያለ የሄኖክ ተመስገን የቤስ ጊታር አጨዋወትን የቀሰሙ ብዙ ወጣቶችን ማውቃለው። የጃዝ የአጫዋወት ስልትንና ሕጉን ተከትሎ ከኢትዮጵያ ሙዚቃ ጋር አብሮ በማቀናጀትና የራስ ፈጠራን በማከል እንዴት ተሰሚነት ያለው ሙዚቃን መፍጠር እንደሚቻል አሁንም ያስተምራል። ከኛ ጋር ላደረገው አጭር ቆይታ ሄኖክ ተመስገንን እናመሰግናለን። መስታወት የኮፊ ሀውስን ትዝታ እኮ እዚሁ ስቱዲዮ ድረስ ከች አደረግሽው። እንዲያውም ኮፊ ሀውስን ታስታውሸዋለ ከየት እንደሚያመጡት እንጃ። ሞቅ ብለሽ ቀዝቃዛ ቢራ ጊዮርጊስ ቢራ በእጅሽ ይዘሽ ማለት ነው። የሙዚቃ ስለ ኢትዮ ጃዝ ብዙ ብናወራ ደስ ባለን ያለን ጊዜ አጭር በመሆኑ በትንሽ በትንሹ ለማስደመጥ ሞክረናል። አድማጮቻችን ደግሞ አስተያየት ካላቸው በፌስቡክ ቪኦ አማሀሪክ በትዊተርም እንዲሁ ቪኦኤ አማሐሪክ ብላችሁ አስተያየቶቻችሁን ላኩልን። ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን እንድታደርሱን እንጋብዛችኋለን። በዛሬው ፕሮግራም ተደስታችኋል? መረጃስ አግኝታችኋል? ንገሩን፣ ደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። እንደ አውሮፓውያኑ አቆጣጠር በ2005 ዓ ም ለእይታ የቀረበው ብሮክን ፍላወርስ ለተሰኘው ፊልም ማጀቢያነት ከተመረጠው የሙላቱ አስታጥቄ ዜማ የከርሞ ሰውን እየጋበዝን እንሰናበታችሁ። ስናስተናግዳቸው አምሽ ነው። መስታወት አራጋውና ሄኖክ ሰማ ነን ዳን ብራውን ዝግጅታችንን ሲያስተባብር ሲያቀናብር አምሽቷል። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። አሁን ሙዚቃ እየጋበዝ ናችሁ እንቆያለን። መልካም ምሽት። በነገው ምሽት እስከምንገናኝ ሰላም፣ ሰላም ደናደሩ